በትግራይ ክልል ከሁለት ወራት በላይ ተገድቦ የነበረው ከቦታ ቦታ እንቅስቃሴ ከዛሬ ዕለት ተፈቅዷል። የክልሉ በክልሉ የኮሮና ቫይረስ ወረርሽኝን ለመከላከል የተቋቋመው ኮማንድ ፖስት አዛዥ ግብረ ኃይል የተለያዩ ውሳኔዎችን ማስተላለፉን ምክትል ርዕሰ መስተዳደሩና የግብረ ኃይሉ ሰብሳቢ ዶክተር ደብረጽዮን ገብረ ሚካኤል ማብራሪያ ሰጥተዋል። ምክትል ርዕሰ መስተዳደሩ ሰሞኑን በበኩ በክልሉ በተቃውሞ ሰልፍ ስለተነሱ የሕዝብ ጥያቄዎች እና በክልሉ ይካሄዳል የተባለውን ምርጫ አስመልክቶም ማብራሪያ ሰጥተዋል። ሙልጌታ ጽበሀ ተከታትሎታል። የትግራይ ክልል ምክትል ርእሰ መስተዳድርና የኮማንድ ፖስቱ ሰብሳቢ ዶክተር ደብረጽዮን ገብረ ሚካኤል ቅዳሜ ዕለት ለክልሉ መገናኛ ብዙኃን በሰጡት መግለጫ ከዞን ወደ ዞን መንቀሳቀስ ላይ ተጥሎ የነበረው ገደብ መነሳቱ ገልጸዋል። እገዳው ከዛሬ ሰኞ ሰኔ አንድ ሁለት ሺ አስራ ሁለት ዓ.ም ጀምሮ ደግሞ ተነስቷል። እንዲሁም መጠጥ ቤቶች እስከ ማታ ሁለት ሰዓት ተገቢ ጥንቃቄ በማድረግ ስራ እንዲጀምሩ ተወስኗል። ሌላው ከዛሬ እለት ጀምሮ የተነሳው እገዳ የመንጃ ፈቃድ ማሰልጠኛ ተቋማት ስልጠና መስጠት እንዲጀምሩ ነው በዚህ ሂደትም በአንድ ክፍል ውስጥ ከአስር ሰዎች በታች ብቻ ማስተማር እንዳለባቸው ተገልጿል እገዳው የተነሳው ኮሮና በኢኮኖሚያዊ እንቅስቃሴ እያሳደረው ያለው ተጽዕኖ ለመቀነስ መሆኑ ዶክተር ደብረ ጽዮን ገብረ ሚካኤል ተናግሯል ኢኮኖሚያዊ ጸጥታ፣ ይከብድ ትግራይ ባለው ሁኔታ ስንገመግመው የኢኮኖሚ ተጽዕኖው በትግራይ እየከበደ መሆኑን ነው። በየቀኑ ክትትል ስለሚደረግ እንዲሁም ኅብረተሰብ ለየአካባቢው አስተዳደር አካላት በኢኮኖሚ ጉዳይ ላይ እየተፈጠረ ያለው ተጽዕኖ እየገለጸ ነው። አንደኛው የሚነሳው የዋጋ ንረት ነው፣ በሸቀጦች የሚታየው። ይህንንም የዋጋ ንረት አንዱ ከአቅርቦት ጋር የሚነሳ ሲሆን ሌላኛው ደግሞ ከስራ ማጣት ጋር የሚነሳ ነው። እንቅስቃሴ በመፍቀድም የሚፈቱ አሉ። እንዲሁም ስራ እድል በመፍጠር ችግሩ መፍታት ይቻላል። የክረምት ስራችን በብዛት መንቀሳቀስ የሚጠይቅ ነው። የሚበዛው የኢኮኖሚ እንቅስቃሴ በግብርና የተመሰረተ ነው። በመሆኑም ከጫፍ እስከ ጫፍ ትግራይ በዚህ ክረምት ወደ ኢኮኖሚያዊ እንቅስቃሴ ይገባል። ገጠር ይሁን ከተማም በዚህ የተሳሰረ ነው። በዚህ ደግሞ ማሻሻያ ያስፈልጋል ነው ያሉት። የሃይማኖት ተቋማትም እንደየራሳቸው ተጨባጭ ሁኔታ የተጣሉ ገደቦች በማላላት አገልግሎት እንዲሰጡ መፈቀዱ የገለጹት ምክትል ርዕሰ መስተዳድሩ ሁሉም ተግባራት የጥንቃቄ መርሆች በመከተል እንዲከናወኑ ተወስኗል ብለዋል። ሰሞኑ በክልሉ በተቃውሞ ሰልፍ ስለተነሱ የህዝብ ጥያቄ በሰጡት ማብራሪያም በትግራይ ክልል የወረዳና የከተማ አደረጃጀት በማዋቀር ህዝብ ቀልጣፋ አገልግሎት እንዲያገኝ እንዲሁም ልማት ለማሳደግ በሚያስችል መልኩ እየተሰራ መሆኑ ዶክተር ደብረጽዮን ገልጸዋል። በአካሄድ ጥያቄ ማንሳት ተገቢ ነው ብለው መንገድ በመዝጋት ይሁን ሌሎች መንገዶች ተቃውሞ መጠየቅ ግን የሚደገፍ አይደለም በማለት ተችተዋል። የወረዳ ማዕከልና ሌሎች ተያያዥ ጉዳዮች በወረዳ ምክር ቤት እንዲወሰን ስርዓት ተቀምጧል በማለትም ገልጸዋል። መታየት ወረዳ ቤት መንገድ አጽፋ ወረዳ ቤት ምክር ይወስናል። ከይፈ ከሌላ ክልል ሆነ ነው ዞባ መፍትሄው የወረዳ ምክር ቤት ነው። መንገድ ስለዘጋ አይወሰንም። ክልልም ይሁን ዞን በዚህ ጉዳይ የመወሰን ስልጣን የላቸውም። የወረዳ አስተዳደርም አይወስንም። የወረዳ ምክር ቤት ነው የሚወስነው። ሁሉንም ወይም አብላጫ ድምጽ ያገኘ የወረዳ ማዕከል ይሆናል። እኔ ያልኩትን ካልሆነ የሚል ትክክል አይደለም። የታዩ ዝንባሌዎች ስህተት ናቸው። ከትክክለኛው መንገድ የወጣ ነው። አንዳችም በክልል መንግስት የሚመለስ ጥያቄ የለም። ወደ ክልል መጠየቅ ካስፈለገ በቀጥታ ወደ ክልል በመምጣት እንጂ መንገድ በመዝጋት አይመለስም። ስለዚህ የተስተካከለ ስርዓት ነው ያመጣ ነው፣ አዲስ ተቋማዊ የሆነ አካሄድ። ሁሉንም በዚህ አሰራር ነው የሚፈታው ነው ያሉት። የቆራሪ ከተማ ጉዳይ ከሌሎች አካባቢዎች ይለያል ያሉት ዶክተር ደብረጽዮን ጥያቄው ከተማ አስተዳደር መሆን አንፈልግም፣ በገጠር ወረዳ ቀበሌ ሆነን ነው መቀጠል የምንፈልግ የሚል ነው። ይህንን ደግሞ ህዝብ ከፈለገ መሆን ይቻላል ብለዋል። የካሳ ጉዳይ ደግሞ ትኩረት ተደርጎ እየተሰራ ነው በማለት ገልጸዋል። በምርጫ ጉዳይ በሰጡት ማብራሪያ ደግሞ በክልሉ ምርጫ ለማካሄድ ፖለቲካዊ ውሳኔ ተወስኖ ተግባራዊ እንቅስቃሴ ተጀምረዋል ያሉ ሲሆን በክልሉ ምርጫ መካሄድ አለበት ብለው ከሚያምኑ የፖለቲካ ፓርቲዎች ጋር በጉዳዩ ላይ መወያየታቸውንም ገልጸዋል። በአጀንዳ መንግስታውን ይኸውንልኝ ለትናይ ምስል አርሳ ውሳነ ማየት የምርጫ አጀንዳ መንግስታዊ የሆነ ነው። ራስን እድል በራስ የመወሰን ጉዳይ ተወያይተንበታል። እንደ ፓርቲ አሁን ያለው ጉዳይ ምርጫ ብቻ አይደለም፤ የራስን እድል በራስ መወሰን መብት ነው። ምርጫም የእሱ አካል ነው። ነገር ግን ከሁሉም በላይ የራስን እድል በራስ መወሰን መብታችን ይከበርልን። ህዝባችን የታገለው ለዚህ ነው፤ ራሱን እንዲያስተዳድር የራሱ ፖለቲካ፣ ኢኮኖሚ፣ ባህልና ታሪክ እንዲከበር፣ የራሱም እድል እንዲወስን ነው። እንደሚታወቀው በህገ መንግስቱ አንቀጽ 39 ሙሉ መብት ነው ያለው ህዝብ ብለዋል። ምርጫ በኮሮና ጊዜ እንዴት መካሄድ እንዳለበት በምሁራን ጥናት አካሄድን ተሞክሮ እየወሰድነን ያሉት ምክትል ርዕሰ መስተዳድሩ በአሁኑ ጊዜ ምርጫ እያካሄዱ ካሉ ሀገራት ነው ተሞክሮ እየተወሰደ ያለው በማለትም ተናግረዋል። በኢትዮጵያ ወቅታዊ ሁኔታ ደግሞ ለተለያዩ ዓለም አቀፍ ተቋማትና ሀገራት እንዲረዱት በጽሁፍ በመላክ አሳውቀናል በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽቡሃም መቀለም